በኦሮሚያ ክልል ውስጥ ታጥቆ የሚንቀሳቀሰው መንግስት ኦነግ ሸኔ ብሎ የሚጠራው ቡድን በኦሮሚያ ክልል ጉጂ ዞን እና በደቡብ ክልል አማሮ ልዩ ዞን በመንግስት ሰዎችና ንጹሐን ላይ ጥቃት ማድረሱን የኦሮሚያ ፖሊስ ኮሚሽን ገለጸ። በጥቃቱ ቢያንስ ስምንት ሰዎች መገደላቸውን ፖሊስ አስታውቋል። ሙክታር ጀማል ዝርዝራለው የኦሮሚያ ፖሊስ ኮሚሽን ዛሬ ለመገናኛ ብዙሃን በሰጠው መግለጫ እንዳስታወቀው የምዕራብ ጉጂ ዞን አበያ ወረዳና የደቡብ ክልል አማሮ ልዩ ወረዳ የመንግስት አመራሮችና የአካባቢው ነዋሪዎች ባለፈው ሰኞ የካቲት 29 2013፣ በጋራ የድንበርና የሰላም ጉዳዮች ላይ እየተወያዩ እንዳሉ ጥቃት እንደደረሰባቸው የኦሮሚያ ፖሊስ ኮሚሽን የሚዲያና ኮሚኒኬሽን ዘርፍ ኃላፊ ረዳት ኮሚሽነር ጌታቸው ይታና ተናግረዋል። ግድያው በሰላም ውይይት ላይ ባሉ ሰዎች ላይ ማነጣጠሩ በሁለቱ ሕዝቦች መካከል ያለውን ወንድማማችነትና አንድነት ለማደፍረስ ነው ብለዋል። ረዳት ኮሚሽነር ጌታቸው ይታና በሁለቱም ብሔር ብሔረሰቦች መካከል ውስጥ የጠፋ ሕይወት አለ። በዚህ ሕይወት ውስጥ ከደቡብ ፖሊስ ውስጥ ሚሊሻ የኦሮሚያ ሚሊሻ እንደዛውም ሰላማዊ ውይይት ውስጥ የነበሩ ሰዎች በአጠቃላይ ከስምንት እስከ ዘጠኝ የሞቱ ሰዎች እንዳሉ ባለኝ መረጃ መግለጽ እፈልጋለሁ። ስለዚህ ይህንን ድርጊት ያደረጉትን አካል ደግሞ በመፈተሽ በመፈለግ በማደን ለማቅረብ እዛ በምክትል ኮሚሽነር የሚመራ በዛ ዞን ላይ ከክልላችን ሂዶ የተከታተልንበት ያለበት ሁኔታ ያለው። ስለዚህ የክልላችን ነዋሪዎች ይህን በማሰብ ይሄ ድርጊት ትክክለኛ ድርጊት አለመሆኑን አውቆ በሁለቱ ብሔር ብሔረሰቦች መካከል የተደረገ ድርጊት ሳይሆን በሽምቅ ኃይል የተደረገ ታጥቆ የሚዘርፍ፣ የሚገል፣ የሚያቃጥል የትናንትናውን ድርጊት ለመመለስ የሚሞክር የኦኔክሸኔ አባላት ያደረጉት መሆኑን አውቃቸው ሕብረተሰቡ ጆሮ እንዲደርስ ልንፈልጋለን። ወንጀለኞቹን በቁጥጥር ስር አውሎ ለሕግ ለማቅረብ በጋራ እየተሰራ ነው ያሉት ረዳት ኮሚሽነር ጌታቸው ኢታና እነዚህ ኃይሎች ሀገራዊውን ምርጫ ለማደፍረስና ችግር ለመፍጠር ሊንቀሳቀሱ እንደሚችሉም ጠቁመዋል። ለቀረበው የኦሮሚያ ፖሊስ ኮሚሽን ክስ መልስ እንዲሰጡን በመንግሥት ኦነግ ሸኔ ተብለው የሚጠሩ እነሱ ግን የኦሮሞ ነጻነት ጦር ብለው ራሳቸውን የሚጠሩትን አካላት አግኝተን ለማነጋገር ያደረግነው ሙከራ አልተሳካም። ለአሜሪካ ድምፅ ሙክታር ጀማል ነኝ ከአዲስ አበባ